sport. ጤና ይስጥልኝ አድማጮች ከጎርጎሪዮሱ አዲስ ዓመት ወዲህ ባየር ሚንሽን በጀርመን ቡንደስሊጋ አንዱንም ጨዋታ ማሸነፍ አልቻለም ከፊቱ የጀርመን ዋንጫ እና የሻምፒዮንስ ሊግ ግጥሚያዎች ይጠብቁታል በእንግሊዝ ኤፍ ኤ ካፕ አርሰናል እና ሊቨርፑል ጓዛቸውን ጠቅልለው ተሰናብቷል ማንቸስተር ሲቲ እና ማንቸስተር ዩናይትድ አሁንም አለም ብሏል ኢትዮጵያውያን አትሌቶች በጀርመን የካርልስ ሩህ የዓለም የቤት ውስጥ የሩጫ ፉክክር ድል ቀንቷቸዋል በአውስትራሊያ የሜዳ ስ የፍጻሜ ግጥሚያ ሰርቢያዊው ኖቫክ ጄኮቪች ዳግም ድል ተቀዳጅቷል። የዓለማችን ምርጡ የቴኒስ ተጫዋች መሆኑንም አስመስክሯል። ሌሎች ዘገባዎችም ይኖሩናል። አብራችሁን ቆዩም። አትሌቲክስ በጀርመን የካርልስ ሩወ የቤት ውስጥ የዓለም የሩጫ ፉክክር ኢትዮጵያውያን አትሌቶች ከአንደኛ እስከ አምስተኛ ተከታትለው በመግባት ደማቅ ድል አስመዝግቧል። ባለፈው አርብ ምሽት ጀርመን ካርልስ ሩወ ከተማ ውስጥ በተከናወነው በዚህ ውድድር ለምለም ኃይሉ 8 ደቂቃ ከ37.55 ሰከንድ በመሮጥ የአንደኛ ደረጃን ስታገኝ የአገሯ ልጅ ወርቋ ጌታቸው በ43 ማይክሮ ሰከንድ ተበልጣ ሁለተኛ ወጥታለች። ዳዊት ስዩም በ8 ደቂቃ ከ329 ሰከንድ የሶስተኛ ደረጃ አግኝታለች። ሚዛን አለምና ዘርፌ ወርዶፋ አራተኛና አምስተኛ ወጥቷል። በወንዶች ተመሳሳይ የቅዳሜ ለቱ ፉክክር ኢትዮጵያዊው አዳጊ አትሌት አብዲሳ ፈይሳ በ3000 ሜትር ርቀት 7 ደቂቃ ከ40 ነጥብ 35 ሰከንድ በመሮጥ ታሪክ አስመዝግቧል። አትሌት አብዲሳ በ17 ዓመቱ የመጀመሪያው በሆነው የቤት ውስጥ የሩጫ ፉክክር በዚህ ዕድሜ የተገኘ ጣኑ ሰዓት ተብሎ እንደተመዘገበለት የዓለም አትሌቲክስ ዘግቧል። ብርቱ ፉክክር በታየበት በዚሁ ውድድር ሌላኛው ኢትዮጵያዊ አትሌት ግርማ አዲሱ የጀርመኑ ሯጭ ሄንድሪክ ሮቢንን በአንድ ሰከንድ ልዩነት ተከትሎ የሶስተኛ ደረጃን አግኝቷል። የገባበት ሰዓትም 7 ደቂቃ ከ41.53 ሰከንድ ተመዝግቧል። የዛሬ ዓመት በአምስት ኪሎ ሜትር የወንዶች የሩጫ ፉክክር የዓለም ክብር ወሰን የሰበረው ኢትዮጵያዊው አትሌት ብርሃኑ አረጋዊ በካርል ዙሪያው ፉክክር በ3000 ሜትር ፈጣን የተባለውን ሰዓት 7 ደቂቃ ከ262 ሰከንድ በመሮጥ ማስመዝገቡ ይታወሳል። በአርብ ምሽቱ የካርልስሩ የ800 ሜትር የሴቶች የሩጫ ፉክክርም ኢትዮጵያዊቱ አትሌት ፍሬወይኒ ኃይሉ በስሎቫኪያዋ አኒታ ሆቫርት ለጥቂት በአራት ማይክሮሰከንዶች ተበልጣ ሁለተኛ ወጥታለች። አንደኛ ደረጃ ያገኘችው አኒታ ሆርቫት የገባችበት ሰዓት ሁለት ደቂቃ ከ44 ማይክሮሰከንድ ነው። የስዊዘርላንዷ ሯጭ ሎሬ ሆፍማን የሦስተኛውን ደረጃ አግኝታለች። O በድንገት ከዚህ ዓለም በሞት የተለየው ኢትዮጵያዊ ዋንጋፋ ጋዜጠኛ መሸሻ ወልዴ የቀብር ስነስርዓት ዛሬ በቀጨኔ መድኃኒዓለም ቤተ ክርስቲያን ተፈጽሟል። ጋዜጠኛ መሸሻ ወልዴ በስፖርት ጋዜጠኝነት ከ25 ዓመታት በላይ አገልግሏል። የኢትዮጵያ እግር ኳስ ፌዴሬሽን ጋዜጠኛ መሸሻ ወልዴ ከ1980ዎቹ ጀምሮ በተለያዩ የስፖርት ጋዜጣዎችና መጽሔቶች እንዲሁም የሬዲዮ ዝግጅቶች ላይ በመስራት እንደሚታወቅ በመግለጥ የሀገራችን ስፖርት የሚዲያ ትኩረት እንዲኖረው ከፍተኛ ጥረት ካደረጉ ምስጉን ጋዜጠኞች ግንባር ቀደሙ ነበር ብሏል። ቡንደስሊጋም በጀርመን ቡንደስሊጋ ለአስር ጊዜያት ዋንጫ በማንሳት ማንም የማይስተካከለው ባየር ሚሽን ዘንድሮ ሶስቱንም ጨዋታዎቹን ማሸነፍ ተስኖታል። ከገና እረፍት በኋላ ዳግም በጀመረው ቡንደስሊጋ ከላይፕሲሽ ጋር አንድ እኩል በመለያየት የጀመረው ባየር ሚሽን ከኮሎኝም ሆነ ቅዳሜ ዕለት ከአይንትራክት ፍራንክፉርት ጋር በተመሳሳይ አንድ እኩል ተለያይቷል። ሁኔታው አሰልጣኝ ጁሊያን ናግልስማን ላይ ብርቱ ጫና አሳድሯል። አሰልጣኙ ከኮሎኝ ጋር ከነበራቸው ጨዋታ በኋላ በሰጡ ያልኩት ቃለ መጠይቅ ቀጣዩን ብሏል። ለ15 ደቂቃዎች በጣም ጥሩ ነበር። ኳስ ከተነጠቅን በኋላ እንኳን ፈጣን ነበር። በጣም ጉጉትና ስሜት ነበረን፣ ግን ያን ፈጣን እንቅስቃሴ ድንገት ተነጠቅን። በመጀመሪያው አጋማሽ ላይ ወደ በኋላ እንደውም ትንሽ ጥንቃቄ ያበዛን ይመስለኛል። በመጀመሪያው አጋማሽ ያገኘናቸውን ሁለት ግብ ሊሆኑ የሚችሉ ወይም መሆን የሚገባቸው እድሎች አልተጠቀምንባቸውም። ባየር ሚሽን ከሁለት ሳምንት በኋላ በሻምፒዮንስ ሊግ ከፓሪስ ሳንጀርሞ ጋር ከመጋጠሙ አስቀድሞ ረቡዕ በጀርመን ዋንጫ ወደ ሩብ ፍጻሜ ለማለፍ ከማይንስ ጋር ይጋጥማል በቡንደስሊ ሊጋው ማይንስ 35 ነጥብ ሰብስቦ ሶስተኛ ደረጃ ላይ ይገኛል። ባየር ሚንሽን 37 ነጥብ ይዞ መሪነቱን እንዳስጠበቀ ቢቆይም ኡኒየን ቤርሊን በአንድ ነጥብ ልዩነት ከስሩ ይገኛል። ኡኒየን ቤርሊን ቅዳሜ ዕለት ከከተማው ቡድን ሄርታ ቤርሊን ጋር ባደረገው ግጥሚያ ሁለት ለዜሮ አሸንፏል። ማይንስ ትናንት ቦሁምን አምስት ለሁለት ሲያሸንፍ፣ ቬርደር ብሬመን ቮልስቡርግን ሁለት ለአንድ ድል አድርጓል። በደረጃ ሰንጠረዡ 34 ነጥብ ይዞ አራተኛ ላይ የሚገኘው ቦሩሲያ ዶርትሙንድ ትናንት ባየር ሊቨርኩሰንን ሁለት ለዜሮ አሸንፏል። ክሎኝ ወደ ሻልክ አቅንቶ ያለምንም ግብ ተለያይቷል። ኤፌካፕ በሳምንቱ መጨረሻ ላይ በተከናወኑ የእንግሊዝ የኤፌ ካፕ ግጥሚያዎች ማንቸስተር ሲቲና ማንቸስተር ዩናይትድ ድል ሲቀናቸው፣ አርሰናልና ሊቨርፑል በሽንፈት ተሰናብቷል። በትናንቱ ግጥሚያ ብራይተን ሊቨርፑልን ሁለት ለአንድ በማሸነፍ አሰናብቶታል። ከትናንት በስቲያ በነበሩ የኤፍ ኤ ካፕ ጨዋታዎች ማንቸስተር ዩናይትድ ሬዲንግን ሶስት ለአንድ አሸንፏል። ከፕሪምየር ሊግ የዘንድሮ ተጋጣሚዎች መካከል ማንቸስተር ሲቲ የዘንድሮ ዋነኛ ተቀናቃኙ አርሰናልን፣ እንዲሁም ላይስተር ሲቲ ዋልሳላን አንድ ለዜሮ ድል አድርጓል። ሊድስ ዩናይትድ አክሪንግተንን ሶስት ለአንድ ሲያሸንፍ ፉልሃም ከሰንደርላንድ ጋር አንድ እኩል ተላይቷል። ሳውስሃምፕተን ብላክፑልን ሁለት ለአንድ አሸንፏል። ዛሬ ማታ ዌስትሃም ዩናይትድ ወደ ዴርቢ ካውንቲን በማቅናት በአራተኛው ዙር የኤፍ ኤ ካፕ ጨዋታ ይጋጠማል። የሜዳ ቴኒስ በአውስትራሊያ የሜዳ ቴኒስ የፍጻሜ ግጥሚያ ሰርቢያዊው ኖቫክ ጄኮቪች ትናንት ሜልቦርን ከተማ ውስጥ ድል በመቀዳጀት አሁንም የዓለማችን ምርጡ የቴኒስ ተጫዋች መሆኑን አስመስክሯል። ኖቫክ ጄኮቪች ተጋጣሚው ስጢፋኖስ ጼጼጳስን 6 ለ3 እንዲሁም ሁለት ጊዜ 7 ለ6 በማሸነፍ አስረኛ ድሉን ሜልቦርን ከተማ ውስጥ አጣጥሟል። በዚህ ውጤቱም ኖቫክ ጄኮቪች በዓለም የሜዳ ቴኒስ አጠቃላይ ብቃት መለኪያ 7 7 ነጥብ በመሰብሰብ አንደኛ ደረጃ ላይ ይገኛል። ስፔኑ ካርሎስ አልካራዝ 6730 ነጥብ በመሰብሰብ የሁለተኛ ደረጃ ይዟል። የግሪኩ ጺጺጳስ በ6195 ነጥብ የሶስተኛ ደረጃ አግኝቷል። ስፔናዊው የዓለማችን ምርጥ የሜዳ ቴኒስ ተፎካካሪ ራፋኤል ናዳል ስድስተኛ ደረጃ ላይ ሰፍሯል። በሴቶች ፉክክር የ24 ዓመቷ ቤላሩሳዊት አሪያና ሳባሌንካ የዌምብልደን አሸናፊዋ ኤሌና ሪባኪናን ድል አድርጋለች። በአውስትራሊያ የሜዳ ቴኒስ የፍጻሜ ግጥሚያ አሪያና ኤሌናን ቅዳሜ ዕለት ያሸነፈችው ስድስት ለአራት እና ስድስት ለሶስት ነው። አድማጮች፣ የስፖርት ጥንቅራችን በዚሁ ይደመደማል። ማንተጋፍቶት ስለሺነኝ አስተያየት ጥቆማችኋ የለየን። መልካም ጊዜ። ጤና ይስጥልኝ